የአሜሪካ ድምፅ ራዲዮ ጣቢያ ነው። በ በ19 በ25፣ እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ግንቦት 1 2015 ዓ.ም ዝግጅታችን ጀመረ። በጎፋ ዞን ኡባ ደብረ ፀሐይ በደረሰ የጎርፍ አደጋ ሀያ አንድ ሰዎች ሞቱ። አምስት ቤተሰብ ነኝ፣ ውጭ ነኝ፣ ይኸው ጫካ ውስጥ ነኝ ያለው። ባዶ ወጥቼ ራቁተን ነው ራቁተን ወጥቼ ከሰው ሱሪ ይኸው በድረ ዋ ለሚኘ ወስጄ እርቃነን ሸፍኘ። ይህ ለሚስትም ከሰው በድረ ውስጥ ልብስ ወስጄ እርቃኗን ሸፍኘ። የልጆችን እርቃን ከሰው ህፃናት ለሚኘ ወስጄ የልጆችን እርቃን ሸፍኘ ነው ያለው በጎርፍ አደጋው ጉዳት ከደረሰባቸው ነዋሪዎች መካከል አንዱን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርሳችን ይቀርባል። በመላው ኢትዮጵያ የነዳጅ ግብይት በዲጂታል ብቻ እንዲሆን የተላለፈው ውሳኔ ከዛሬ ጀምሮ ተግባራዊ ሆኗል። በዚህ ዙሪያም ዘገባ ይኖረናል። ሰላም ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናበርልናለች ምስልና ድምፅ ቅንብር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ያስጥልኝ። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ቆንጅ ይታየ ነኝ። በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ የተጀመረው የሰላም ድርድር እንደሚቀጥል የኦሮሚያ ክልል መንግስት አስታውቋል። ፀሐይ ዳምጠው ዝርዝሩን ይዛለች። የኦሮሚያ ክልል የኮሚኒኬሽን ኃላፊ ኃይሉ አዱኛ ዛሬ በሰጡት መግለጫ ከኦሮሞ ነጻነት ሰራዊት ጋር ያላቸውን ልዩነቶች በንግግር ለመፍታትና ድርድሩ ፍሬያማ እንዲሆን መንግስታቸው ቁርጥ አቋም እንዳለው ተናግረዋል። ሰላማዊ መንገድ መፍትሄ ነው የሚል ጽኑነት አለ። ሀሳብ ማስተናገድ ይቻላል። የሀሳብ ልዩነት ካለ የሀሳብ ልዩነትን በጠረጴዛ ዙሪያ ለመፍታት ትናንትም፣ ዛሬ የሚሰራበት ነው ማለት ነው። ይሄ ህገ መንግስታዊ ስርዓቱን በመንተራስ ነው። ከዘረታች ያለው በጠረጴዛ ዙሪያ ሊፈታ ይችላል። ግጭቱ በሰላማዊ መንገድ እንዲፈታ ጽኑነት ስላለው። ስራዎችን ሲሰራ ቆይተዋል። አሁንም እምነቱ ያው ተቀየረ፣ እምነት የለም። የክልሉን የሰላም ችግር በዘላቂነት ለመፍታትና ህብረተሰቡ እንድረጋጋና ወደ መደበኛው ኑሮ እንድመለስ የሰላም ድርድሩ አስፈላጊ መሆኑን ገልጸዋል። ድርድሩ እንድሳካም የተለያዩ አካላትን ትብብር ጠይቀዋል። ጸጥታ ችግር እንዲፈታ የምናደርገው ጥረታችን አጠናክረን እንቀጥላለን። ይሄ እንዲፈታ ደግሞ የመንግስትም ድርሻ ብቻም ሳይሆን ሁሉም ለዚች ሀገር ሰላም፣ ደህንነት፣ አንድነት የሚጠበቀው ሁሉ ማበረከት መቻል አለበት። የሁሉም ፖለቲካ ፓርቲዎችም ማህበረሰቡ እንደ ማህበረሰብ ይሄ እንዲጎለብትና ዘላቂ ሰላም እንዲመጣ ሁሉም የድርሻውን መጫወት የድርሻውን ሚና መጫወት መቻል አለበት። በሁለቱም ወገኖች መካከል ባለፈው ሳምንት በታንዛኒያ የተካሄደው የመጀመሪያ ዙር የሰላም ድርድር በአንዳንድ ጉዳዮች ላይ ከስምምነት ላይ ሳይዳረስ ተጠናቋል። ቀጣዩ ዙር መቼ እንደሚካሄድ ግን በሁለቱም አካላት የተገለጸ ነገር የለም። ከስምምነት ላይ ያልተደረሰባቸው ጉዳዮችም ምን እንደሆኑ ግን በዝርዝር አልተጠቀሰም። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ በሱዳን የጦር ሰራዊትና የፍጥኖ ደራሽ ኃይሉ ውጊያ ከተቀሰቀሰ ወዲህ ከመኖሪያቸው የተፈናቀሉት ዜጎች ቁጥር ከ700 ሺህ ማለፉን የተባበሩት መንግስታት የዓለም አቀፍ ፍልሰት ድርጅት አስታወቀ። አይኦኤም ይህን ያስታወቀው ዛሬ ማክሰኞ ባወጣው ሪፖርቱ ነው። ባለፈው ሳምንት 334 ሺህ ከነበረው የአገር ውስጥ ተፈናቃዮች ቁጥር በእጥፍ ይበልጣል። በውጊያው ምክንያት በሀገር ውስጥ ከቀያቸው ከተፈናቀሉት ሌላ አንድ መቶ ሺህ ሱዳናውያን ወደ ሌላ ሀገር መሰደዳቸውን ድርጅቱ አክሎ አመልክቷል። ዓለም አቀፍ የፍልሰት ድርጅት ይህንን ሪፖርት ያወጣው የሁለቱ ተፋላሚ ወገኖች ተወካዮች የሳውዲ አረቢያ ድርድር እየቀጠለ ባለበት በዚህ ወቅት መሆኑ ነው። የሱዳን የጦር ኃይል እና የፈጥኖ ደራሽ ኃይሉ ተወካዮች የሰብአዊ እርዳታ አቅርቦት ማስገቢያ መንገድ ማመቻቸትን በሚመለከት ሳውዲ አረቢያ ጅዳ ላይ የጀመሩት ድርድር ትናንት ሰኞ ለሶስተኛ ቀን ቀጥሏል። ድርድሩ ውጤት አምጥቶ ይሁን አይሁን ግን የተገኘ ፍንጭ የለም። ከጅምሩ ሁለቱም ወገኖች የምንቀመጠው ላለው ሰብአዊ ሁኔታ እፎይታ ማምጣትን በሚመለከት እንጂ ውጊያ ስለማቆም ልንደራደር አይደለም ብለው አጠንክረው ሲናገሩ ቆይተዋል። ባለፈው ቅዳሜ የተጀመረው ድርድር የሰብአዊ ረድኤት ድርጅቶች በውጊያው ለቆሰሉ፣ ለተፈናቀሉና ረሃብ ላይ ለሚገኙ ሰዎች እርዳታ ማስገባት እንዲችሉ ማድረግ ላይ ያተኮረ መሆኑን የተገለጸው፣ የሳውዲ መንግስት ለሱዳን የ100 ሚሊዮን ዶላር ሰብአዊ እርዳታ እንደሚልክ አስቀድሞ ቃል ገብቷል። ትናንት ሰኞም በዋና ከተማዋ ካርቱም የአየር ጥቃትና ተኩስም እንደነበረ የአይን እማኞች ለቪኦኤ ገልጸዋል። በሌላ በኩል ሱዳን ትሪቢዩን በእሁድ እትሙ እንደዘገበው የጦር ሰራዊቱ ተደራዳሪዎች ሶስት ጥያቄዎችን አቅርበዋል። ፈጥኖ ደራሽ ኃይሉ ካለምንም ቅድመ ሁኔታ ከካርቱም እንዲወጣ፣ ለሰብዓዊ እርዳታ ሲባል ተኩሱ አቁሞ እንዲቀጥልና ፈጥኖ ደራሽ ኃይሉ በሁለት ዓመታት ጊዜ ውስጥ ከመደበኛው የጦር ሰራዊት ጋር እንዲቀላቀል የሚሉ ጥያቄዎች መሆናቸውን ጋዜጣው ዘግቧል። የሆነ ሆኖ ፈጥኖ ደራሽ ኃይሉ ጥያቄዎቹን ይቀበል እንደሆነ ግን በግልጽ የሚታወቅ ነገር እንደሌለ ጋዜጣው አክሎ አስታውቋል። ሱዳናውያን ጅዳ ላይ የቀጠለውን ድርድር በተስፋም በጥርጣሬም ድብልቅ ስሜት ነው እየተከታተሉ ያሉት። በጦርነቱ ምክንያት ከካርቱም ሸሽተው በአልጀዚራ ክፍለ ግዛት የተጠለሉት ሱማያ ሙሳ ለቪኦኤ በሰጡት ቃል የአየር ጥቃቱ ቦምቡና ተኩሱ ቆሞ ከሀገሪቱ ለመውጣት የምንችልበት ሁኔታ እንደሚፈጠር ተስፋ አድርጋለሁ ብለዋል። በሌላ ዜና የሱዳን ቀይ ጨረቃ ማህበር ለሁለት መቶ ሺህ ዜጎች እርዳታ ለማቅረብ ለሚያደርገው ጥረት አስቸኳይ ድጋፍ እንዲሰጠው ተማጽኖ ያቀረበለት መሆኑን የዓለም አቀፍ የቀይ መስቀልና የቀይ ጨረቃ ማህበራት ፌዴሬሽን አስታውቋል። በሌላ ዜና ደግሞ ጁባ ላይ ከደቡብ ሱዳን ፕሬዝደንት ሳልቫ ኪር ጋር የተነጋገሩት የጀነራል አብደል ፋታህ አል ቡርሃን ልዩ ልዑክ የጦር ሰራዊቱ ካርቱምን ሙሉ በሙሉ እየተቆጣጠረ ነው ሲሉ ተናገሩ። ልዩ ልኡኩ ዳፋላ አልሃጂ ትናንት ሰኞ ጁባ ላይ ለጋዜጠኞች በሰጡት ቃል አማጺዎቹ የፈጥኖ ደራሹ ኃይሎች የሲቪሎች አካባቢ ውስጥ ሰርገው በመግባት አሁን ሆስፒታሎችን ሊይዙ እየሞከሩ ስለሆነ የጦር ሰራዊቱ ከበድ ያለ ጥቃት ከማድረስ የተቆጠበው ሰላማዊ ሰዎች እንዳይጎዱ በማሰብ ነው ሲሉ መናገራቸውን ሮይተርስ ዘግቧል። በተያያዘ ዜና የሱዳን ዳርፉር ክፍለ ግዛት ጌኔና ከተማ ውስጥ ከጥቂት ቀናት በፊት በተቀሰቀሰው ውጊያ ቢያንስ አንድ መቶ ሰዎች መገደላቸውን የሱዳን ሐኪሞች ማህበር አስታውቋል። ባለፈው ሳምንት ከአራት መቶ የሚበልጡ ሰዎች በጎርፍ አደጋ በሞቱበት የምስራቅ ኮንጎ አካባቢ የደረሱበት እስካሁን ያልታወቀ ከ5500 በላይ ሰዎች መኖራቸውን የአካባቢው ባለስልጣናት አስታውቀዋል። የሚበዙት ሴቶችና ህጻናት የሆኑት የአደጋው ሰለባዎች በሳምንቱ መጨረሻ በአንድ ላይ የተቀበሩ ሲሆን ክብር በጎደለው መንገድ ግብዓተ መሬታቸው ተፈጽሟል ያሉ የሲቪል ማህበረሰብ ቡድኖች ቅሬታ አሰምተዋል። የቀይ መስቀል ሰራተኞች በበኩላቸው በአደጋው የተጎዱትን ነዋሪዎች ለመርዳት የሚያስፈልገው አቅርቦትና መሳሪያ እጥረት እንዳለ አስታውቀዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዓለም ወሳኝ ምዕራፍ ላይ ደርሳለች ያሉት የሩሲያ ፕሬዚደንት ቭላዲሚር ፑቲን ሩሲያ በተጨባጭ ጦርነት ተከፍቶባታል ሲሉ ተናገሩ። ፑቲን ይህን ያሉት ዛሬ በሞስኮ በተከበረው በሁለተኛው የዓለም ጦርነት ናዚ ጀርመን ድል የተደረገችበት መታሰቢያ በዓል ላይ ባሰሙት ንግግር ነው። በሩሲያ በታላቅ በዓልነት በሚውለው በዚህ የድል ቀን መታሰቢያ በሞስኮ ቀይ አደባባይ ላይ የተካሄደው የወታደራዊ ሰልፍ ትዕይንት ለመመልከት ብዙ ሺህ ሰዎች ታድመዋል። ዓለም አቀፍ ሽብርተኝነትን መክተን መልሰናል ያሉት የሩሲያው ፕሬዚደንት፣ የዶንባስን ነዋሪዎች ደህንነት እንጠብቃለን ጸጥታችንን እናስከብራለን ብለዋል። በበዓሉ ላይ የስድስት የቀድሞ የሶቪየት ህብረት ሪፐብሊኮች መሪዎች ከፕሬዝደንት ፑቲን ጋር አብረው መገኘታቸው ተገልጿል። ከፕሬዝደንቱ ንግግር በሰዓታት ቀደም ብሎ የሩሲያ ኃይሎች የዩክሬን ዋና ከተማ ኪቭ ላይ ብዛት ያለው ሚሳይል መተኮሳቸው ተዘግቧል። በተያያዘ ዜና የአውሮፓ ኮሚሽን ፕሬዝደንት ኡርሱላ ቮን ዴርሊዮን ዛሬ ኪቭን የጎበኙ ሲሆን የአውሮፓ ሀገሮች ለዩክሬን ያላቸው ድጋፍ የጸና መሆኑን ገልጸዋል። በመጨረሻም የዩናይትድ ስቴትስ ፕሬዝደንት ጆ ባይደን እና የምክር ቤቱ ዋና ዋና ሪፐብሊካንና ዲሞክራት መሪዎች እያወዛገበ ባለው የሀገሪቱ የብድር ጣሪያ ጉዳይ ዛሬ በዋይት ሀውስ ቤተ መንግስት ስብሰባ አድርገው ይወያያሉ። አድማጮች ለዜና የተመደበው ክፍለ ጊዜ እዚህ ላይ አብቅቷል። ከቀሪዎቹ የማክሰኞ ምሽት ዝግጅቶቻችን ጋር አብራችሁን አምሹ። E ለዓለም ዜናዎቹ ቆንጂ ይታየን። አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ማክሰኞ ግንቦት 1 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ህዳሴ ግድብ ሲገነባ የፕሮጀክት ማኔጅመንቱ ሳይንሱ የመሳሰሉትን ነገሮች በውስጡ በጥሩ ሁኔታ ጠርዞ የያዘ ጥሩ ሪፈረንስ ማቴሪያል የሚሆን ነው። በዶክተር ደረጀ በፍቃዱ ተሰማ ተጽፎ ባለፈው ሳምንት በዋሽንግተን ዲሲ የተመረቀውንና በአባይ ዙሪያ የተጻፉ ታሪካዊ ሁነቶችን ዓለም አቀፍ ስምምነቶችንና የግል ምልከታዎችን የያዘውን መጽሐፍ አስመልክቶ አስተያየት የሰጡትን በዩናይትድ ስቴትስ የኢትዮጵያ አምባሳደር ዶክተር ስለሺ በቀለ ነው የሰማችሁት። በአባይ ዙሪያ የተነሱ ወቅታዊ ጉዳዮችንና የመጽሐፉን ቅኝት የያዘ ዘገባ ወደኋላ ላይ በትንታኔ መጽሔታችን ይቀርባል። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀ ጥታ እየተላለፈ ይገኛል። ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በደቡብ ክልል ጎፋ ዞን ኡባ ደብረ ፀሐይ ወረዳ በተከሰተ የጎርፍ አደጋ 21 ሰዎች ለህልፈት ሲዳረጉ ከ5800 በላይ ሰዎች መፈናቀላቸውን የዞኑ ባለስልጣናት አስታወቁ። በተከሰተው የጎርፍ አደጋ 10 ሰዎች ከፍተኛ ጉዳት ደርሶባቸው አርባ ምንጭ ዩኒቨርሲቲ ስፔሻላይዝድ ሪፈራል ሆስፒታል ሕክምና እየተከታተሉ እንደሚገኙም የዞኑ ዋና አስተዳዳሪ ዶክተር ጌትነት በጋሻው ተናግረዋል። የሐዋሳው ዘጋቢያችን ዮናታን ሳምንት ተጨማሪ ያለው ባለፈው ሳምንት ሐሙስ መጋቢት 26 ቀን 2015 ዓ ም በጎፋ ዞን ኡባ ደብረ ፀሐይ ዛባ በምትባል ቀበሌ በደረሰ የጎርፍ አደጋም ለሞት ለአካል ጉዳትና ለተፈናቃይነት የተዳረጉ ሰዎች መኖራቸውን የዞኑ ዋና አስተዳዳሪ ዶክተር ጌትነት በጋሻው ተናግሯል። ከስምንት መቶ በላይ አባወራዎች ተፈናቅለዋል ከቤታቸው። ዳታውን እያጠራን ነው የምንገኘው። የንብረት ግምት ስራው አልተጠናቀቀም። በጣም ቫስት ነው። የንግድ ተቋማት ወድመዋል። ብዙ መኖሪያ ቤቶች ከጥቅም ውጭ ሆነዋል። ትምህርት ቤቶች ተጎድተዋል። የጤና ተቋማት ጉዳት ስለደረሰባቸው የታስራ እየተሰራ ነው የሚገኘው በአደጋው ህይወታቸው ያለፉ ነዋሪዎች ቁጥር ሀያ አንድ መድረሱን ማስታውቀዋል። ጉዳቱ በጣም ከፍተኛ ነው። አስራ ስምንት ያህል ከሀያ አንድ ሟቾች ሴቶች ናቸው እና እጅግ በጣም አስከፊ የሆነ ጉዳት ነው የደረሰው። በአካባቢው እንደዚህ አይነት የተፈጥሮ አደጋ በቅርብ አመታት ውስጥ ተከስቶ አያውቅም እና ወንዙ ኮርሱን ለቆ እንደዚህ አይነት ዲቫስቴሽን ያደርሳል ተብሎ ተገምቶም አይታወቅም። ዘመዶቻቸው በጎርፍ አደጋው እንደሞቱባቸው የተናገሩት የዛባ ቀበሌ ነዋሪ ወይዘሮ ፎዚያ መሐመድ የተረፉበትን አጋጣሚ እና አሁን ያሉበትን ሁኔታ አስረድተዋል። እናቴ እናትን ሞታለች። እናቴ ይህትን ጎርፍ ይዟት ሄዷል። ከጭቃ ውስጥ ተቀብሮ አስክሬኑ በሁለተኛ ቀን ነው የተገኘው። ሞተዋል ብቻ እንግዲህ አንድ ቀን አልቅሰን ወስደን ቀበርን። በውስጣችን እያነባን ያ የጎርፉን አደጋ ያስታወስን እኛ ራሱ ከሙት መሃል ነን። እየበረገግን ቁጭ ብለን እያደርን ነው። አሁን ድንኳን ተጥሎ ሸራ ውስጥ ነው ያለ ነው። መንግስትም እንደው ፈጣሪ ይስጠው። አሁን እንደው አፋችን ውስጥ ዱቄቷንም ምኗንም ተሯርጠው ሰጥተው ጎርሰን እያደርን ነው። የወረዳው መንግስትም ነፍሳችን ላይ ደርሷል። እንደው የወደመው የቤት እቃ ይህን ብለን እንግዲህ መጨረስ አንችልም። ምን ልበኔ? ልጅ ብቻ ህይወታችን ስለተረፈ ብቻ ተመስገን ነው የምንለው። ከልጅነት እስከ እውቀት ያፈረሩት ንብረት እንደወደመባቸውና ቤታቸው በጎርፍ እንደተወሰደባቸው የተናገሩት አቶ ሙሴ ቃቆም ያልጠበኩት ዱብዳ ደርሶብኝ ከቤተሰብ ጋር ችግር ላይ ወድቅ ያለው ሲሉ ለጊዜው ከተጠለሉበት ቤተ ክርስቲያን ሆነው በስልክ ለአሜሪካ ድምፅ ተናግሯል። ተወርቶ ምንም ያልቅ ነገር አለ። ምን ምን ብዬ ነው የምናገረው አሁን እኔ ከቤተሰብ ጋር እንግዲህ አምስት ቤተሰብ ነኝ፣ ውጭ ነኝ፣ ይኸው ጫካ ውስጥ ነኝ ያለው። ባዶ ወጥቼ ራቁተን ነው ራቁተን ወጥቼ ከሰው ሱሪ ይኸው በድረ ዋ ለሚኘ ወስጄ እርቃነን ሸፍኘ። ይህ ለምስተም ከሰው በድረ ውስጥ ልብስ ወስጄ እርቃና ሸፍኘ። የልጆችን እርቃን ከሰው ህጻናት ለሚኘ ወስጄ ልጆችን እርቃን ሸፍኘ ነው ያለው። የዞኑ የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ካሳሁን አባይንም ከአምስት ሺ ስምንት መቶ በላይ ነዋሪዎች መፈናቀላቸውን ይገልጻሉ። በቤተሰብ አምስት ሺህ ስምንት መቶ አርባ ስድስት የሚሆኑት አንድ ማዕከል ላይ ሰብሰብ አድርገ ናቸው። በቤተክርስቲያን አስጠልለን ያለ ነው። በጎርፍ አደጋው መሞታቸው ከታወቁት ሀያ አንድ ሰዎች ውጪ የአስክሬን ፍለጋው በአሁኑ ወቅት መጠናቀቁን የተናገሩት አቶ ካሳሁን አንድ እናት ግን የደረሱበት አለመታወቁን ገልጿል። ልጆቿ እስቲል ናው እያስፈለጉ እያለቀሱ ነው አላገኘም። ተጨማሪ አስር ሰዎች ከፍተኛ ሪፌራል ሆስፒታል ሄደዋል ተልከዋል። የደረሰው አደጋ ከፍተኛ ጉዳቱም አሳዛኝ ነው፣ የሚሉት የዞኑ አስተዳዳሪም ዶክተር ጌትነት የተፈናቀሉ ዜጎች በተጠለሉበት ሰብአዊ ድጋፍ ማድረግ መጀመሩን አመላክቷል። ዋና ትኩረት አድርገን አሁን እየሰራን ያለ ነው፣ የተፈናቀሉ ወገኖቻችን ለተለያዩ ወረርሽኝ እና ለምግብ እጥረት እንዳይጋለጡ አስቸኳይ ድጋፍ ማቅረብ ላይ እንደ ዞንም ከክልል መንግስት ጋር ተናበን ህዝብም አስተባብረን ድጋፍ እያደረግን እንገኛለን። ጉዳዩ ግን በጣም አሳሳቢና ሰፊ ጉዳቱ ስለሆነ የበርካቶችን ርብርብ ይፈልጋል። ከክልል መንግስት አልፎ የፌዴራል መንግስትን ድጋፍ ይፈልጋል። የግብረሰናይ ድርጅቶችንም ድጋፍ ይፈልጋል። በአደጋው ጉዳት ደርሶባቸው በአርባ ምንጭ ዩኒቨርሲቲ ስፔሻላይዝድ ሪፈራል ሆስፒታል ሕክምና እየተከታተሉ የሚገኙት በጥሩ ሁኔታ ላይ ናቸው ሲሉ ዶክተር ጌትነት በጋሻው ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። ወደ ትንታኔው መጽሔት እንለፍ። የነዳጅ ገበያ በዲጂታል ክፍያ ስርዓት ብቻ ተፈጻሚ እንዲሆን የተላለፈው ውሳኔ ከዛሬ ማክሰኞ ግንቦት አንድ 2015 ዓ ም አንስቶ በመላ ሀገሪቱ ተግባራዊ ሆኗል። በአዳማ ከተማም የነዳጅ ዲጂታል ግብይቱን የማስጀመሪያ ስነ ስርአት ተከናውኗል። የዲጂታል ግብይቱ የኔትወርክ ችግር ሊገጥመው ስለሚችል እክሉ እስኪሻሻል ድረስ ገንዘብ የገንዘብ ኖት ክፍያ ለተወሰነ ጊዜ አማራጭ መሆኑ እንዲቀጥል የነዳጅ ተጠቃሚዎች ጥያቄ አቅርበዋል። የኢትዮጵያ ንግድ ባንክ በበኩሉ ዲጂታል የነዳጅ ግብይት ስርዓቱን ለማቀ ላጠፍ በቂ ዝግጅት ማድረጉን ይናገራል። ገልሞ ዳዊት ተጨማሪ ዘገባ አለው። ባለፈው ሚያዝያ አስራ ስድስት ቀን በአዲስ አበባ የተጀመረው ዲጂታል የነዳጅ ግብይት ከዛሬ ማክሰኞ ግንቦት አንድ ቀን ሁለት ሺ አስራ አምስት ዓመተ ምህረት ጀምረው በብሔራዊ ደረጃ ተፈጻሚ ሆነዋል። ዚህ መሰረት በዛሬ ሁለት በአዳማ በተከናወነው ዲጂታል የነዳጅ ክፍያ ማስጀመሪያ መርሃ ግብር ላይ የኢትዮጵያ ንግድ ባንክ ይህንኑ ስርዓት ያቀላጥፋል ያለውን አሰራር ማለትም ሲብ ብርን ይፋ። የኔትወርክ እክልን የሚጠቅሱ ተጠቃሚዎች ግን አሁንም የዲጂታል ክፍያ ስርዓቱ ላይ ሰሞታ ያሰማሉ። ምህረቱ ግርማ የከባድ ጭነት መኪና አሽከርካሪ ነው። ዳታ ለመግዳቆ አሁን እስካሁን ጊዜያችን እየፈጃ ነው። ግን ጊዜን እየፈጃ ቢሆንም ሰው መብቱን ተጠብቆ በመብቱ በብር በብር ቢቀዳም ደስ ብሎ ነበር። ፍሪ ሆኖ ከውጭ የመጣ ዜጋ ሲቪ ካለለ በምን ተጠቅመው ጊዜውን መጠቀም አለበት። በብሩ ቢሆን ይሻላል። አንድ አንድ እስከሚገበለ ድረስ እስከሚስተካከል ድረስ እዚህ አጋጣሚ ሰዓታችን ደግሞ ቶሎ እንድጠነቀ እንድንጠቀም መስማማት አለብን። እስከ አምስት ሰዓት ነው ያለው አሁን ይሄን፣ በዚህ ሰዓት አዲስ አበባ መጋኘት ነበረብን ነጋዴ እየጨብኝ ነው አሁን ሌላ በኔ ጥፋት ይመስለዋል። ነጋዴ ቢሆን ባለመኪና ቢሆን በኔ ጥፋት ይመስለዋል። የባለ ሶስት እግር ተሽከርካሪ ሹፌር ቢኒያም በላይም እንዲህ ይላል። ዲጂታል መጀመሩ አለመጀመሩ ለእኛ ምንም አይነት ጥቅም የለውም። ምክንያቱም እኛ ማደያ ላይ ቤንዚል አግኝተን አናቅም። ቤንዚል ቢመጣም ግፋ ቢል አንድ ቀን ቢኖር ነው። እሱም ሰልፍ ስለሚሆን የመቅዳት እድሉን አናገኝም። ብንቀዳም እንኳን ዲጂታሉን ብዙም የመጠቀም እድሉ የለንም። ቤንዚንን በሊትር በናረ ሕገ ወጥ ዋጋ እንደሚገዛ የገለጸው ቢኒያም የዲጂታል ክፍያ ስርዓቱ ለውጥ ያመጣ እንደሆነ የምታየውናል ሲል አስተያየቱን ሰጥቷል። አቶ አህመድ ኢሳ በአዳማ የኦይል ሊቢያ ስራ አስኪያጅና ባለሀብት ናቸው። በቀን እኛ ከሁለት ሚሊዮን ብር ያላነሰ ወደ ባንክ ይዘን እንሄድ ነበር በሀያ አራት ሰዓት ውስጥ አሁን አንድ ነጥብ አምስቱን ቴሌብር ነው በቴሌብር ቁጭ ብለን ወደ ባንክ ዝካለን ኔትወርኩም ጥሩ ነው። ያ ለሀገርም ለእኛም ጥሩ እንትን ነበረው አሁን ግን ትንሽ ሎዱ በዛ ሎዱ የበዛው የባንኮቹ መብዛት ይሁን አላውቅም አሁን በአሁኑ ሰዓት ቴሌብር ይሰራል የሌሎች የባንኮቹ ኔትወርክ አይሰራም የምታየው መኪኖች የመቆም እሱ ላይ ትንሽ ወደፊት ምን እንደሚደረግ በመንግስትና በተጠቃሚ ባንኮቹ መሀል ያለውን እንትን አላውቅም የግንዛቤ መፍጠር ስራው በባንኮች በኩልም ክፍተት ይታይበታል፣ ያሉት አቶ አህመድ የቤንዚን እጥረቱን በተመለከተ ጥያቄውን ለመንግስት አቅርበው ምላሹን በመጠባበቅ ላይ እንደሆኑም አመልክተዋል። የኢትዮጵያ ንግድ ባንክ በበኩሉ ለነዳጅ ዲጂታል ክፍያ ስርዓት የሚበጅ የሞባይል ገንዘብ ማስተላለፊያ መላን በሀገር አቀፍ ደረጃ ይፋ አድርገዋል። የባንኩ የደቡብ ምዕራብ ሬጅን ምክትል ፕሬዚደንት አቶ ድርጅ ፉፋ የኢትዮጵያ ንግድ ባንክ የሞባይል ባንኪንግ ተጠቃሚ የሆኑ ከ8 ሚሊዮን በላይ ደንበኞች እንዳሉት ጠቅሰው ባለፉት ዘጠኝ ወራት ብቻ ከ17 ትሪሊዮን በላይ ብር በሞባይል ባንኪንግ ዝውውር መፈጸሙን ለአሜሪካ ድምፅ ተናግረዋል። ቆጴን ድመ ቡባቴ ወልቀበት ወላለም ሞ ዱርሴ ሞቱማን የነዳጅ ግብይቱ በዲጂታል የክፍያ ስርዓት እንዲከናወን በመንግስት ከተገለጸበት ጊዜ ጀምሮ የኢትዮጵያ ንግድ ባንክም ህዝቡ ከክፍያ ስርዓቱ ጋር እንዲለማመድ የማስተዋወቅና የውስጥ ዝግጅትም ሲያከናውን ቆይቷል። ከወር በፊት በአዲስ አበባ ጀምረናል። ከእርሱም ልምድ ቀስመናል። አሁን ከዝግጅት አኳያ የሚቀረን ነገር የለም። ሆኖም አንዳንዴ የሚገጥመን ችግር ይኖራል። እርሱም የኔትወርክና የደንበኞቻችን አጠቃቀሙን አለማወቅ ስለሆነ ይህን ተከታትለን መንገድ የምናስይዝ ይሆናል። የአዳማ ከተማ ንግድ ቢሮ ኃላፊ አቶ ጢሎ ዱጉዳ የነዳጅ እጥረት በከተማዋ መኖሩን ገልጸዋል። ቡባን መጋላ አዳማ ታክሲ ባጃጅ በአዳማ የቤንዚን ግልጋሎቱ ለባጃጅ ብቻ አይደለም። ኢንዱስትሪዎች፣ የጤና ተቋማትና ሌሎችም ለፍጆታ ይጠቀሙበታል። ስለዚህም እጥረት ይስተዋላል። ይህን ለክልሉ ማሳውቀን መሻሻሎች ቢታዩም አሁንም በመንግስት በኩል ትኩረት የሚፈልግ ጉዳይ ነው። መንግስት የነዳጅ ብክነትንና ምዝበራን ለመቆጣጠር ስራ ላይ መዋሉን የገለጸው የዲጂታል የነዳጅ ግብይት ስርዓት ከዛሬ ግንቦት አንድ ቀን ጀምሮ ሙሉ በሙሉ በስራ ላይ ማዋሉ ታውቋል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ። ወደ ተከታዩ ዘገባ ስናልፍ በሱዳን ጦር ኃይሎችና አርኤስኤፍ በመባል የሚጠራው የፈጥኖ ደራሽ ድጋፍ ሰጪ ልዩ ኃይል መካከል እየተካሄደ ያለው ጦርነት ኢትዮጵያ፣ ግብጽና ሱዳን በአባይ ወንዝ ዙሪያ ስምምነት ላይ ለመድረስ የሚያካሂዱትን ድርድር ቢያዘገየውም በሕዳሴ ግድቧ ሞላል ላይ ግን ምንም አይነት ተጽዕኖ እንደማይኖረው በአሜሪካ የኢትዮጵያ አምባሳደር ዶክተር ስለሺ በቀለ አስታወቁ። አምባሳደር ስለሺ ይህን የተናገሩት በአባይ ወንዝ ዙሪያ ያሉ ታሪካዊ ሁነቶችን ዓለም አቀፍ ስምምነቶችንና የግል ምልከታዎችን የያዘው ሀው ዲስ ሀፕንድ ዲሚስቲፋይንግ ደናይል ወይም የአባይ እውነታዎች የተሰኘ መጽሐፍ በተመረቀበት ወቅት ነው። በምርቃቱ ላይ የተገኙት የቀድሞ የዩናይትድ ስቴትስ አምባሳደር ዴቪድ ሽንም ዩናይትድ ስቴትስን ጨምሮ የዓለም ሀያል ሀገራት በአባይ ወንዝ ዙሪያ ያላቸውን ታሪካዊ ተጽዕኖም ተንትነዋል። ተከታዩ ዘገባ ይህን የሚመለከት ይሆናል። ባለፈው ሳምንት ዋሽንግተን ዲሲ በሚገኘው ጆርጅ ታውን ዩኒቨርሲቲ በተካሄደው ሀውዚስ ሀፕንድ ዲመስቲፋይንግ ደ ናይል የተሰኘ በአባይ ዙሪያ የተጻፈ መጽሐፍ ምረቃ ላይ ተገኝተው ውይይት ያካሄዱት በዩናይትድ ስቴትስ የኢትዮጵያ አምባሳደር ስለሺ በቀለ ከሶስት ሳምንት በላይ ያስቆጠረው በሱዳን ሁለት ጀነራሎችና አጋሮቻቸው መካከል የሚካሄደው ግጭት በኢትዮጵያ የሕዳሴ ግድብ አሞላልና የስራ ሂደት ላይ ምንም ተጽዕኖ እንደማያሳድር ገልጸው በአባይ ወንዝ አጠቃቀም ዙሪያ በኢትዮጵያ፣ ግብፅና ሱዳን መካከል የቀጠለው ድርድር ግን ሊስተጓጎል እንደሚችል አመልክተዋል። በሱዳን የተፈጠረው ሁኔታ የተጠበቀ አይደለም። ሱዳናውያን በቅርቡ ወደ ሰላማቸው እንደሚመለሱ ተስፋ እናደርጋለን። ነገር ግን እንደዚህ አይነት ሁኔታ ድርድሩ ላይ ተጽዕኖ ማሳደሩ አይቀርም። ስለዚህ ድርድሩን ያዘገየዋል። ግጭቱ ግን ይቀጥላል የሚል እምነት የለንም። ሱዳናውያን ወደ መደበኛ ኑሯቸው በቅርቡ እንደሚመለሱ እናምናለን። እንዲያም እንዲሆን እንጸልያለን። ያ ሲሆን ወደ ድርድሩ እንመለሳለን። ኢትዮጵያ የታላቁ ሕዳሴ ግድብ ሶስተኛ ዙር የውሃ ሙሌት በስኬት መጠናቀቁን ያስታወቀችው ባለፈው ዓመት መጨረሻ ነሐሴ ወር ላይ ሲሆን አጠቃላይ የግድቡ ግንባታ 91 ከመቶ መጠናቀቁን አምባሳደር ስለሺ አመልክተዋል። አምባሳደር ስለሺ በሶስቱ ሀገራት መካከል የሚደረገው ድርድር ግን አሁንም በአፍሪካ ሕብረት በኩል መቀጠሉን አመልክተው እስካሁን ግን ይህ ነው የሚባል ውጤት ላይ አለመደረሱን ገልጸዋል። ኢትዮጵያ በሌላው ላይ ጉዳት ሳያስከትል የሚካሄድ ፍትሐዊ አጠቃቀም በሚል መርሆ መሰረት የሕዳሴ ግድቡን ቀሪ ግንባታና አሞላል እያካሄደች መሆኑንም አስምረው ቀሪው ሶስቱ ሀገራት ወደፊት የአባይ ወንዝን እንዴት መጠቀም እንደሚችሉ የሚካሄድ ድርድር መሆኑን እና ሱዳን ወደ መረጋጋት ስትመለስ እንደሚቀጥል አብራርተዋል። በድርድሩ የሚቀረን ነገር እንዴት ወደፊት መሄድ እንደሚቻል ነው። ታላቁ የህዳሴ ግድብም ሆነ በግድቡ ዙሪያ የሚደረጉ ድርድሮች ወደፊት ከሚካሄዱት የልማት ስራዎች ጋር መቀላቀል የለባቸውም። ሃውዚስ ሃፕንድ ዲመስቲፋይንግ ደ ናይል ወይም የአባይ እውነታዎች የተሰኘው መጽሐፍ ጸሐፊ የጆርጅ ታውን ዩኒቨርሲቲ መምህርና ፍሎሪዳ ዩኒቨርሲቲ ሳውዝ ኢስት አካዳሚክ ምክትል ፕሬዚዳንት የሆኑት ዶክተር ደረጀ በፍቃዱ ተሰማ ናቸው። መጽሐፉ ከአንደኛው ክፍለ ዘመን አንስቶ የኑቢያ የግብፅና የኢትዮጵያ ነገሥታት በአባይ ዙሪያ የነበራቸውን ግንኙነት፣ ሁለተኛውን የዓለም ጦርነት ጨምሮ የኢትዮጵያንና የአፍሪካን ታሪክ የቀየሩ ዓለም አቀፍ ክስተቶችን በአባይ ዙሪያ የተደረጉ ድርድሮችን፣ ዓለም አቀፍ ስምምነቶችንና ሳይንሳዊ ሂደቶችን አካቶ ይዟል። ዶክተር ደረጀ 526 ገጾችን በያዘው መጽሐፋቸው የኤሌክትሪክ አገልግሎት ሳያገኙ በኩራዝ ባደጉበት አምቦ ከተማ ካሳለፉት ህይወት ተነስተው ታላቁ የኢትዮጵያ ህዳሴ ግድብ በአባይ ወንዝ ላይ እንዲገነባ ያደረጉ ታሪካዊ ክስተቶችን የቅርብና የሩቅ ሀገራትን ጫና፣ ቀጠናዊና የውሃ ፖለቲካ ሚዛን ለውጦች እንዲሁም ውስጣዊ ግጭቶችን ዳሰዋል። መጽሐፋቸው ሲመረቅ ባደረጉት ንግግርም የህዳሴ ግድብ አሁንም በጨለማ ለሚኖሩ በሚሊየን የሚቆጠሩ ኢትዮጵያውያን ተስፋ መሆኑን አመልክተዋል። የኢትዮጵያ ህዳሴ ግድብ በስኬት መጠናቀቅ ለኢትዮጵያ ሕዝብ እጅግ በጣም አስፈላጊ ነው። እንደውም ብዙዎች የህዳሴ ግድብ መጠናቀቅና ኤሌክትሪክ በሚሊዮን የሚቆጠሩ የህብረተሰብ ክፍሎች እንዲዳረስ ማድረግ ሀገሪቱን ለማዘመን የሚወሰድ መሠረታዊ እርምጃ ነው ሲሉ ይከራከራሉ። የህዳሴ ግድቡን ሄጄ በጎበኙበት ወቅት ካሰብኩት በላይ የገዘፈ መሆኑ አስገርሞኛል። ዶክተር ደረጀ በመጽሐፋቸው መጨረሻ ያካተቱትን የግል ምልከታ ለመጻፍ የጥቁርና ነጭ አባይ መነሻ ከሆኑት ኢትዮጵያና ዩጋንዳ አንስተው እስከ መዳረሻው ሜዲትራኒያን ባህር ድረስ ተጉዘዋል። በጉዟቸው ባለፉበት ሀገራት የሚኖሩ ህዝቦች ከአባይ ጋር ያላቸውን ቁርኝትም መዝግበዋል። ሪካውንት ኦፍ ዋት አይ ሶው ኤንድ ሄርድ ፍሮም ሎካልስ ቱ ጋይድስ በሌሎች ባለሙያዎች ስለ አባይ ከተጻፉ ታሪኮች በተጨማሪ የመጽሐፉ የመጨረሻው ምዕራፍ በየሀገሩ ከሚኖሩ ህዝቦችና አስጎብኚዎች ያየሁትና የሰማሁትን አካቷል። እነዚህ የጎበኘኋቸው ሰባት ስፍራዎች የጥቁር አባይ ምንጭ የሆነውና ከጣና በስተደቡብ 164 ኪሎ ሜትር ርቀት ላይ ሰከላ ወረዳ የሚገኘው አቡነ ዘራ አብሩክ፣ የጣና ሐይቅ፣ የኢትዮጵያ ህዳሴ ግድብ፣ ዩጋንዳ ውስጥ የሚገኘው ጂንጃ የተሰኘው የነጭ አባይ መነሻ ስፍራ፣ አልሞግራንድ የተሰኘው ሁለቱ አባዮች ካርቱም ውስጥ የሚገናኙበት ስፍራ ካይሮ፣ አሌክሳንድሪያና አባይ በመጨረሻ ወደ ሜዲትራኒያን ባህር የሚገባበት ቦታ ናቸው። የአባይ እውነታዎች ከታሪካዊ ሁነቶች በተጨማሪ በአባይ ውሃ አጠቃቀም ዙሪያ የሚታየውን የፍትሐዊ አጠቃቀምና በቅኝ ግዛት ወቅት እንግሊዝ ከነበራት ጣልቃ ገብነት አንስቶ እስካሁን የሚታዩ ዓለም አቀፍ ተጽዕኖችን አጉልቶ ያሳያል። በመጽሐፉ ምረቃ ላይ በተካሄደ የፓናል ውይይት ላይ የተካፈሉት በኢትዮጵያ የቀድሞ የዩናይትድ ስቴትስ አምባሳደር ዴቪድ ሺንም የአባይ ተፋሰስ ሀገራትና ሌሎች የዓለም ሀያላን ሀገሮች በአባይ ውሃ አጠቃቀምም ሆነ በህዳሴ ግድብ ግንባታ ዙሪያ በታሪክ የነበራቸውን ሚና ያብራሩ ሲሆን በተለይ ዩናይትድ ስቴትስ በአባይ ዙሪያ ያላት ፖሊሲ ስልጣን ላይ ከሚወጣው መንግስት ጋር አብሮ የሚቀያየር መሆኑን አስምረውበታል። በግልጽ እንደሚታየው ከትራምፕ አስተዳደር በፊት የነበረውና ከትራምፕ አስተዳደር በኋላ ያለው የአሜሪካ ፖሊሲ ይለያያል። ከዚያ በፊት በአባይ ጉዳይ ላይ የነበረው ፍላጎት በጣም ዝቅተኛ ነበረ። እንደ አውሮፓውያኑ አቆጣጠር ከ1996 እስከ 1999 በኢትዮጵያ አምባሳደር በነበርኩበት ወቅት ክሊንተን ቢያንስ አባይ እንዴት የግጭት መንስኤ ሊሆን እንደሚችልና በአሜሪካ ፍላጎት ላይ ሊያሳድር ስለሚችለው ተጽዕኖ ትኩረት እንዲያደርጉ ተደጋጋሚ ግፊት አድርጌ ነበረ። ነገር ግን ምንም ፍላጎት አልነበረም ምናልባት በወቅቱ አሜሪካ ከኢትዮጵያም ሆነ ከግብፅ ጋር ጥሩ ግንኙነት ስለነበራት መሃል መግባቱን ስላልፈለገች ሊሆን ይችላል እስከ ትራምፕ ድረስ የነበሩት አስተዳደሮችም ተመሳሳይ አቋም ነበራቸው ትራምፕ ወደ ስልጣን ሲመጡ ግን ከግብፁ ፕሬዚደንት አልሲሲ በቀጥታ በቀረበላቸው ጥያቄ መሰረት የአሜሪካ ግምዣ ቤት ጉዳዩን እንዲያሸማግል ሾሙ ከቅርብ ጊዜ ድረስ የውሃ መስኖና ኢነርጂ ሚኒስትር የነበሩትና የህዳሴ ግድብ ድርድሮች ላይ ኢትዮጵያን ወክለው የሚደራደሩ ከፍተኛ የሀገሪቱን ባለሙያዎች በመምራት የሚሳተፉት አምባሳደር ስለሽም እንዲሁ ከውጭ የሚመጡ ተጽዕኖች ኢትዮጵያ በአባይ ወንዝ ላይ ያላትን የመጠቀም መብት የሚጋፋ መሆኑን ጠቁመዋል። በአብዛኛው በአፍሪካ ሳይድ ያሉ ሀገሮችን የመጫን ሀብታቸውን በአግባቡ አልምተው እንዳይጠቀሙ ያን አይነት ተደኮችና ሀሳቦች ይቀርባሉ። አንፎርችኔትሊ የአለም ህዝብ ማንኛውም ሰው ሰው ነው። በልማት ተጠቃሚ ሊሆን ይገባዋል። ተፈጥሮ የሰጠውን እግዜር የሰጠውን ጸጋ አልምቶ መጠቀም ይገባዋል። ነገር ግን አንተ የተሰጠህን ትተህ ለሌለኛው አሳልፈ ስጥ የሚል ትእዛዝ ኬትም የለም። ነገር ግን ብዙዎቹ ተጽዕኖች የሚመጡት ከዛ አይነት አስተሳሰብ ነው። ኢትዮጵያ ደግሞ መልካም ጉርብትና ሀብትን፣ ይህን የተፈጥሮ የተሰጠነውን ጸጋ በጋራ እንጠቀም። ኢትዮጵያም የራሷን ድርሻ ትጠቀም፣ ሌሎችም ድርሻ ያገኙ፣ እነሱም አደገኛ ችግር ውስጥ መግባት የለባቸውም ብላ የምታስብ አገለች። የሌላው አስተሳሰብ ግን እናንተ እጃችሁን አጣጥፋችሁ በድህነት ኑሩ፣ ውሃውን አሳልፋችሁ ለሌላ ስጡ ነው። ምንም እንኳ ህዳሴ ግድብ ውሃውን ኮንሲዩም አድርጎ ወይንም ደግሞ ውሃውን የሚጠጣ ነገር የለም፣ በሪዘርቫር አስቀምጦ በዓመቱ ሙሉ አሰራጅቶ የሚያሳልፍ ነው። በዛ መልክ ለሚሰራ ፕሮጀክት የዚህ አይነት ጭቅጭቅ መኖር አልነበረበትም ሲጀመር። ነገር ግን የዓለም ጂኦፖለቲክስ የመሳሰሉት ነገሮችን ይዘው በሚንቀሳቀሱበት ጊዜ እንዲህ አይነት ተጽዕኖ ያሳድራሉ። በጎ ያልሆኑ ተጽዕኖቹ ይበዛሉ ከበጎዎቹ ይልቅ። በአሁን ወቅት ከ65 ሚሊዮን በላይ የሚሆነው ህዝቧ ኤሌክትሪክ እንደማያገኝ የምትገልጸው ኢትዮጵያ 85 ከመቶ የሚሆነው የአባይ ውሃ ከኢትዮጵያ የሚመነጭ ሆኖ ሳለ ውሃውን እንዳትጠቀም መደረጓ ፍትሐዊ አለመሆኑን በተደጋጋሚ ትገልጻለች። 90 ከመቶ የሚሆነው የውሃ አቅርቦቷን ከአባይ የምታገኘው ግብጽ በበኩሏ የውሃ መጠኑ ከቀነሰ አደጋ ላይ ወድቃለሁ በሚል ኢትዮጵያ ያለ አሳሬ ስምምነት ግድቡን መሙላት መቀጠሏን ትቃወማለች። ሁሉም የአባይ ተፋሰስ ሀገራት ውሃውን ፍትሐዊ በሆነ መልኩ መጠቀም ይችላሉ የሚሉት አምባሳደር ስለሺ ታዲያ ዶክተር ደረጀ በመጽሐፋቸው እነዚህን ሁሉ ውስብስብና የተሳሰሩ የአባይን እውነታዎች በዝርዝር ማካተታቸው የአባይን ትክክለኛ ገጽታ ለማሳየት ይጠቅማል ሲሉ አስተያየታቸውን ሰጥተዋል። መጽሐፉ በጥሩ ሁኔታ ብዙ ነገሮችን ዘግቦ ይዟል። ሂስቶሪካል የሆኑ ነገሮች ማለት ታሪካዊ ከናይል ዙሪያ የነበሩ ነገሮችን መጽሐፍ ውስጥ እንዲካተቱ ተደርገዋል። ውሃው ራሱ ሃይድሮሎጂ ምን ይመስላል፣ የተለያየ አገር ውስጥ ስለ ውሃው ኮንትሪቢሽን፣ ስለመሳሰሉት ህዳሴ ግድብን ልንገነባ ስንነሳ ደግሞ ታሪካዊ አመጣጡ ምን ይመስላል፣ የተለያዩ መንግስታት ባለፉ መንግስታትም አሁንም እይታዎች ምን ይመስሉ ነበር? የሚለውን አካቶበታል። እንዲሁም በውስጡ ደግሞ ህዳሴ ግድብ ሲገነባ የፕሮጀክት ማኔጅመንቱ ሳይንሱ፣ የመሳሰሉትን ነገሮች በውስጡ በጥሩ ሁኔታ ጠርዞ የያዘ ጥሩ ሪፈረንስ ማቴሪያል የሚሆን ነው። በተለይ የዓለም አቀፍ የውሃ ህጎች ምን ይመስላሉ? የሚሉትንም እንደዚሁ አስቀምጠዋል። በናይል ውስጥ በነበሩ ክርክሮችና ድርድሮች እንዲሁም ስምምነቶች ምን ምንምኖች እስካሁን ደረጃ አሉ በአግሪመንት ደረጃ እነሱን አካቶ የቀረበ ጥሩ ሪፈረንስ ቡክ ነው ማለት ነው። በመጽሐፉ ምረቃ ላይ የተገኙ ሌሎች ምሁራንና ተመራማሪዎችም ዘላቂ ልማት፣ ፍትሐዊ አጠቃቀምና የአባይ ወንዝ ልማትን የሚመለከቱ ፖሊሲዎች ዙሪያ ማብራሪያ ሰጥተዋል። የአባይ ወንዝ ተፋሰስ ሀገራትን ያማከለ የውሃ አጠቃቀም ማዕቀፍ ዙሪያ የሚደረግ ጥናትና በመጪዎቹ ዓመታት የአየር ንብረት ለውጥ የሕዝብ ብዛትና የፖለቲካው ሁኔታ በአባይ ውሃና አጠቃቀም ላይ የሚያሳድሩት ተጽዕኖም ውይይት ተደርጎባቸዋል። በእንግሊዝኛ ተጽፎ ለህትመት የበቃው መጽሐፍ ወደ አማርኛና ወደ አረብኛ እየተተረጎመ መሆኑንና በቅርቡ ለህዝብ እንደሚደርሱ ዶክተር ደረጀ ገልጸውልናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮች ከዶክተር ደረጀ ጋር በመጽሐፉ ዙሪያ ያደረግነውን ቃለ ምልልስ በድህረ ገጻችንና በማህበራዊ ሚዲያ መገኛዎቻችን ላይ ታገኙታላችሁ። በተከታዩ ዘገባ ደግሞ ወደ ናይጄሪያ ነው የምናልፈው። ዓለም አቀፍ እርዳታ ውስን በመሆኑ በሰሜን ምስራቅ ናይጄሪያ አራት ሚሊዮን የሚሆኑ ሰዎች ከፍተኛ የሆነ የምግብ እጥረት እንደሚገጥማቸው የተባበሩት መንግስታት ድርጅት አስታውቋል። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ ጋዜጠኞችን ወደ አካባቢው በመውሰድ ችግሩን እንዲታዘቡ አድርጓል። በስፍራው ከተገኙት ጋዜጠኞች መካከል አንዱ የሆነው የአሜሪካ ድምጹ ቲሞቲ ኦቢዚዩ የላከውን ዘገባ እንግዳ ወልዴ ያቀርበዋል። ሩጫ የሚበዛበት የከተማው ማዕከል ከከተማው ውጭ ያለውን አስፈሪ እውነት አያመለክትም። እስላማዊ ነብጠኞች ከመንግሥት ጋር ጦርነት ላይ ናቸው። በከተማው የሚገኙት ትናንሽ ልጆችም ቢሆኑ በግጭቱ ምክንያት በተባባሰው የምግብ እጥረት ሳቢያ ተጎጆዎች ናቸው። ቢንቱ ሐሰን የተባለችው እናት የሁለት ዓመት ልጇን ይዛ ሆስፒታል ተገኝታለች። ልጁ ተዳክሞ እና በደም ውስጥ የሚገኘው የስኳር መጠን እጅግ ቀንሶ ይታያል። ቢንቱ ብዙ አታለች። አራት ልጆች ወልጄ ነበር። ሁለቱ ግን በተመጣጠነ ምግብ እጥረት ምክንያት ሞተዋል። ሁለት ቀርተውኛል። ይህ አንደኛውም ታሟል። ወደዚህ እንድንመጣ ተነግሮን የመጣሁት የተባበሩት መንግስታት ድርጅት እንደሚለው ቦርኖ፣ አዳማዋ እና ዮቢ በተባሉ ግዛቶች ሰባት መቶ ሺህ የሚሆኑ ልጆች ከፍተኛ የሆነ የተመጣጠነ ምግብ እጥረት ገጥሟቸዋል። በሰኔና በመስከረም ባሉት ጊዜያት ውስጥ ሁኔታው የከፋ እንደሚሆን ተመድ አስጠንቅቋል። ወትሮውንም የወቅት ቀደም ብሎ የተመረተው ምግብ ክምችት የሚያልቅበት ወቅት ነው። ያለፈው ዓመት የበልጉ ወቅት በተከሰተው ከባድ ጎርፍ ምክንያት ተስተጓጉሏል። ማቲያስ ሽሜል የተመድ አስተባባሪ ናቸው። ስድስት መቶ ሺህ ሄክታር የእርሻ መሬት በመውደሙና ታጥቦ በመወሰዱ በቅርብ ጊዜያት ውስጥ ከባድ የምግብ እጥረት ያጋጥማል። ለሁሉም የሚዳረስ በቂ የሆነ የምግብ እርዳታም የለም። ራን በተባለውና ከካሜሩን ጋር በሚዋሰነው ስፍራ ለስምንት ወራት እርዳታ እንዳላገኙ ነዋሪዎቹ ይናገራሉ። ኬሉ ሞዶ የተባለች ወላጅ ካለ በቂ ምግብ ልጆቿን ማጥባት እንደማስችል ትናገራለች። በመሆኑም ልጇ በተመጣጣኝ ምግብ እጥረት ተጎድታለች። ይህንን ልጅ በምወልድበት ወቅት በቂ የሆነ የጡት ወተት አልነበረኝም። እናም ሕፃኑ ሽቅ ቢለውና ያስቀምጠው ጀመር። የምግብ እጥረቱ በከፊል የመጣው ሩሲያ በዩክሬን ላይ በከፈተች ጦርነትና በሱዳን እየተካሄደ ባለው ግጭት ሳቢያ ነው። ባለስልጣናት እንደሚሉት ደግሞ በናይጄሪያ የተከሰተው የዋጋ ግሽበትና የገንዘብ ፖሊሲ የሰዎችን ምግብ የመግዛት አቅም አዳክሟል። ከራምቪር ሲንግ በዩኒሴፍ የተመጣጣኝ ምግብ ኃላፊ ናቸው እርሳቸው እንደሚሉት እርዳታ ወደ ሌሎች አለም ክፍሎች ላሉ ችግሮች የተላከ ቢሆንም ናይጄሪያ አሁንም የምግብ አቅርቦት በማግኘት ላይ ነች በአለም ላይ ባሉ ሌሎች አጠቃላይ አጣዳፊ ጉዳዮች ምክንያት እርዳታ ወደዛ እየሄደ ነው ሆኖም ግን ለጊዜው በቂ ያለን ቀጣይ እርዳታ ግን እንሻለን የናይጄሪያ የጸጥታ ኃይሎች የእስላማዊ ነውጠኞችን የመዋጋት አቅም እጅግ አዳክመዋል። አገሪቱ ግን አሁንም ጦርነት ላይ ነች። ያ እስከሚያቆም ድረስ በሚሊዮን የሚቆጠሩ ሰዎች ሌላ አይነት ጦርነት አለባቸው፣ ረሃብ። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ የአነስተኛ ቢዝነስ አስተዳደር ተቋም በሚኔሶታ ግዛት ሚኒያፖሊስ ከተማ ነዋሪ የሆነውን ሶማሌ አሜሪካዊ የሬስቶራንት ባለቤት አብድራህማን ካሂን የዓመቱ ምርጥ የብሔራዊ አነስተኛ ንግድ ሰው አድርጎ ሰይሟል። ትውልደ ሶማሊያዊው አብድራህማን ካሂን በሚኔሶታ ግዛት ሚኒያፖሊስ ከተማ አራት ሬስቶራንቶች አሉት። አብዱልአዚዝ ኦስማንና መሐመድ ማስካዴን ያደረሱንን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። በአውሮፓውያኑ 2013 ሶማሌ አሜሪካዊው አብዱራህማን ካሂን በሚኒሶታ ግዛት ባለችው ሚኒያፖሊስ ከተማ አፍሮዴሊ እና ግሪል የተሰኘውን ምግብ ቤቱን ሲከፍት ዋና ዓላማው የአካባቢውን ማህበረሰብ መመገብ ላይ ነበር። አሁን ታዲያ የዩናይትድ ስቴትስ የአነስተኛ ንግዶች አስተዳደር ዋና ኃላፊ ኢዛቤላ ካሲያ ጉዝማን ከአሜሪካ ስራ ፈጣሪዎች ሁሉ ድንቁ ሲሉ የጠሩት ሲሆን ሀገር አቀፍ ሽልማትን ሊሸለም ችሏል። አብዱራህማን ካሂን ይሄ ለእኔ እንዲሁም ደግሞ በሚኒሶታ ግዛት ለሚኖሩ ማህበረሰቦች ትልቅ ክብር ነው። ብሔራዊ ሽልማት ማሸነፍ በየቀኑ የሚመጣ ነገር አይደለም። አብዱራህማን በአውሮፓውያኑ 2023 የብሔራዊ አነስተኛ ንግዶች የዓመቱ ምርጥ የንግድ ሰው ተብሏል። ባለፈው ሳምንት በዋይት ሀውስ ቤተ መንግስት በተደረገ ግብዣ ላይም የሀገሪቱን ፕሬዚዳንት ጆ ባይደንና ምክትል ፕሬዚዳንት ካማላ ሀሪስን መታወቅ ችሏል። ስነ ስርአቱም አነስተኛ ንግዶች በዩናይትድ ስቴትስ ምጣኔ ሀብት ላይ ያላቸውን ሚና ያሳየ ነበር። ለእኔ ልክ እንደ ኦሎምፒክ ነው። ከብዙ አድካሚና እንቅልፍ አልባ ሌሊቶች በኋላ ለልጆቼ የማሳየው ለማኅበረሰቡ የሚያሳየውና የምደሰትበት ነገር አግኝቻለው። ይሄ ትልቅ ክብር ነው። በየቀኑ ይህን የመሰለ ማዕረግ አታገኝም። የአሜሪካ የአነስተኛ ንግዶች አስተዳደር ዋና ኃላፊ ኢዛቤላ ጉዝማን በሰጡት መግለጫ አብድራህማን ኮቪድ አስራ ዘጠኝን የመሳሰሉ ችግሮችን በመቋቋም የአሜሪካ ህልሞች የሚሰኙትን የንግድ ባለቤት መሆንን፣ ብዙ ቅርንጫፎችን መክፈትንና የአካባቢውን ማህበረሰብ ማሳደግን የቻለ ነው ሲሉ አሞካሽተውታል። አብድራህማን በአሁን ሰዓት በሚኒያፖሊስ ከተማ አራት ሬስቶራንቶች አሉት። ወደ ዩናይትድ ስቴትስ የመጣውን በ ሺ ዘጠኝ መቶ ዘጠና ስድስት ነበር። ይሄ ሽልማት ጠንክረው ከሰሩ ትልቅ ደረጃ ላይ እንደሚደረስ እና ስደተኞችም ለዩናይትድ ስቴትስ ምጣኔ ሀብት ትልቅ ሚና እንደሚጫወቱ ያመላከተን ይላል። ያረጋገጥነው ነው ነገር ሶማሌዎችና በአጠቃላይ ከአፍሪካ የሚመጡ ስደተኞች የስራ ሰዎች መሆናቸውን ነው። ለሚኔሶታም ሆነ ለዚህ አገር እኛ እሴት መሆናችንን ነው ያረጋገጥነው። ስለዚህ ተቀባይነት ማግኘታችንና ለሚኔሶታ ግዛት እንዲሁም ለዚህ አገር አበርክቶቻችንን ልናረጋግጥ እንወዳለን። በኮቪድ-19 ወረርሽኝ ወቅትም አብዱራህማን በከተማ ያሉ በእድሜ የገፉ የሶማሌ ማህበረሰቦችና ከቤታቸው በጉዳትና በሌሎችም ምክንያቶች መውጣት ለማይችሉና የእንቅስቃሴ ውስንነት ላለባቸው ጎረቤቶቻቸው ከምግብ ቤቱ ምግብ እንዲወስዱ ሬስቶራንቱን ክፍት አድርጎ ነበር። የአነስተኛ ንግዶች አስተዳደር ዋና ኃላፊ ኢዘበላ ጎዝማን የአብዱራህማን ካሄነን ሬስቶራንት ጎብኝተዋል። ለመሐሙድ ማሳዴና ለአብዱል አዚዝ ኦስማን ዘገባ ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ። በ 19 በ 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው እየተከታተላችሁት ያላችሁት የመጀመሪያው አጋማሽ የትንታኔ መጽሄት ዘገባዎቻችንን አጠናቀናል ወደ ሁለተኛው አጋማሽ ነው የምንሸጋገረው የመጀመሪያው መሰናዷችን በሁለተኛው አጋማሽ ንግድና ምጣኔ ሀብት ነው። ከሳምንት በፊት አዲስ አበባ ላይ የተጀመረው እና ዛሬ በመላው ኢትዮጵያ ይፋ የተደረገው የነዳጅ ዘይትን ከጥሬ ገንዘብ ንክኪ ውጪ በሆነ መንገድ መገበያየት በነዳጅ ማደያዎች ላይ ረዘም ያለ ሰልፍ እንዲኖር እንዳደረገ፣ እንዲሁም ደግሞ በቂ ግንዛቤ ሳይኖር ወደ ስራ እንደተገባ አንዳንዶች ቅሬታቸውን እያቀረቡ ይገኛሉ። ከእነዚህ ስራ ላይ ከዋሉ መተግበሪያዎች አንዱ ነዳጅ ሲሆን በኢግል ላይን ሲስተም ቴክኖሎጂ እና በኢትዮጵያ ንግድ ባንክ አማካኝነት ወደ ስራ ገብቷል። የኢግል ላይን ሲስተም ቴክኖሎጂ ከዚህ ቀደም ጉዞ ጎ ካሽ ጎ እንዲሁም ዱቤ ያለ በሚሉ መተግበሪያዎች ይታወቃል። የደንገረመው የነዳጅ መተግበሪያን ይዘት እንዲሁም ደግሞ ከመተግበሪያው ጋር የሚነሱ ቅሬታዎችን አንስታ የተቋሙን ዋና ስራ አስፈጻሚ በእርሱ ፈቃድ ጌታቸውን በማነጋገር ያደረሰችን ዘገባ ቀጥሎ ይቀርባል። ባለፉት ሁለት ሳምንታት በኢትዮጵያ የነዳጅና የናፍጣ ዘይት ሽያጭ በቴክኖሎጂ ለማዘመን በሚል ነዳጅ ማደያዎች ክፍያን ከጥሬ ገንዘብ ውጪ በስልክ ላይ በሚጫኑ የተለያዩ መተግበሪያዎች አማካኝነት በመጠቀም መገበያየት ተጀምሯል። ከነዚህ ስራ ላይ ከዋሉ መተግበሪያዎች አንዱ የሆነው ነዳጅ የተሰኘው መተግበሪያ መስራች ኢግል ላይን ሲስተምስ ቴክኖሎጂስ ነው። የተቋሙ ዋና ስራ አስፈጻሚ በእርሱ ፍቃድ ጌታቸው ነዳጅ መተግበሪያ ይዟቸው ስለመጣቸው አገልግሎቶች እንዲህ ያስረዳል ላይ ሙሉ በሙሉ በዲጂታል እንዲሆን መንግስት ባወጣው አቅጣጫ መሰረት ከቴሌብር ከሲቢኢ ብር ጋር እንደ አማራጭ ነዳጅ ከሰዎች ወይ ማንኛውም ሾፌሮች ከባንክ አካውንታቸው በቀጥታ ገንዘብ መክፈል የሚችሉበት ነዳጅ መገበያየት የሚችሉበት ፊል ስቴሽኖችን ሎኬሽናቸውን የሚያሳይ እንዲሁም ደግሞ የነዳጅ አገለግሎት የሚያሳይ ያ ማለት ቤንዚል አለ ናፍታ አለ የሚለውን እያንዳንዱ ስቴሽን ውስጥ ከስተመሮች አፕሊኬሽኑ ለመጠቀም በማየት በጣም ቀላል በሆነ መንገድ ግብይት መፈጸም የሚችሉበት ክፍያ መክፈል የሚችሉበት እጅግ በጣም ኮንቪኒንት የሆነ በጣም በአጭር ጊዜ ውስጥ በሺዎች የሚቆጠሩ ከስተመሮች እየተጠቀሙት ያለ አፕሊኬሽን ነው። አሁን እንግዲህ መማ ሀገሪቱ በአንድ ሺ አንድ መቶ በላይ

ኦፕሽን ፈጥረናል ማለት ነው። መተግበሪያው ከኢትዮጵያ ንግድ ባንክ ጋር በጋራ የሚሰራና የባንኩ ተገልጋዮች በቀላሉ እንዲጠቀሙበት ታስቦ የተሰራ መሆኑን የሚናገረው በእርሱ ፍቃድ ጌታቸው በአንድሮይድ እንዲሁም ደግሞ የአይኦኤስ አፕል ተጠቃሚዎች ሊገለገሉበት የሚችሉት እንደሆኑም ገልጿል። እኛ ከኢትዮጵያ ንግድ ባንክ ጋር በፓርትነርሽፕ ነው ይህን ፕላትፎርም ላውንች ቻርጅ ደከስተመሪ ያቀረብ ነው። አሁን ላይ ሀገሪቱ ላይ ስ አራት ፕላትፎርሞች ነው ያሉት። ነገር ደግሞ እንግዲህ ከኤድ ላይ እና በኢትዮጵያ ንግድ ባንክ በፓርትነርሽፕ ይዘት የመጡት ሶሉሽን ነው። የኢትዮጵያ ንግድ ባንክ ሁለቱን ፕሮዳክቶች ነው እንግዲህ ለግብይት ያቀረበው፣ ለነጋጅ ግብይት ቲቪ ገደና ምላቸው መብራት እንግዲህ ባይነቱ ለየት ያለ ነው። የተለያዩ ፊቸሮችን ይዞ የመጣ ከለከስተመሮች ሞር ቫሊ ያድ የሚያደርጉ ፊቸሮችን ይዞ የመጣ ፕላትፎርም ነው። ወደ በቀጥታ ደግሞ ከባንክ አካውንት መሆኑ ሰዎች በጣም ወደውታል። አፕሊኬሽናቸውን ከባንክ አካውንታቸው ጋር ሊንክ በማድረግ ተመራጭ አድርጎታል። አሁን ላይ ማሽከርካሪዎች በመረጡት መስተናገድ የሚችሉበት ኦፕሽን ቀረበ። የአዲስ አበባ ላይ በደምብ ሰክሰስፉል በሆነ መንገድ ግንኙ እየተፈጸሙ ነው ያለው። በእርሱ ፍቃድ በአሁኑ ሰዓት ከሰማኒያ ሺህ በላይ ተጠቃሚዎች መተግበሪያውን አውርደው እየተጠቀሙበት እንደሆነም አስታውቋል። ይሁን እንጂ በአጠቃላይ ነዳጅ መተግበሪያን ጨምሮ ሌሎቹም መተግበሪያዎች ላይ እጅግ ብዙ ሰዎች መተግበሪያዎቹን ለማውረድ አለም፣ ወደ ቀጣይ መመሪያዎች ወደፊት ለመሄድም ሆነ ወደኋላ ለመመለስ እያስቸገሯቸው እንደሆነ በተለያዩ ማህበራዊ ድረገጾች ላይ እያሰፈሩ ይገኛሉ። በነዳጅ የፌስቡክ ገጽ ላይ ማሜ አባደፋር የተሰኙ አስተያየት ሰጪ ማደያዎች ላይ መተግበሪያውን ለመጠቀም ተዘጋጅተው ቢሄዱም ማደያዎቹ ላይ እንዳልተጫነ ቅሬታቸውን ያቀረቡ ሲሆን ነባነባ የተሰኙ ሌላ ግለሰብ ደግሞ ነዳጅ መተግበሪያውን በመጠቀም ለነዳጅ ጋዝ ሲከፍሉ የገንዘብ አከፋፈሉ ግልፅ እንዳልሆነላቸው አስፍሮ አግኝተናል። ከእነዚህ ጥያቄዎች በመነሳትም ይህን መሰል ተግዳሮቶች ለምን እንደተከሰቱ በሱ ፍቃድን የጠየቅነው ሲሆን የማህበረሰቡ የቴክኖሎጂ አቀባበል ፍጥነትና እንዲሁም ደግሞ የኔትወርክ ችግር ይህን ለመሰሉ መስተጓጎሎች ምክንያት ናቸው ሲል ምላሽ ሰጥቷል። እሱ ላይ እንግዲህ የኛ ረቢወተሰብ እንግዲህ ያው ሁላችን እንደምናውቀው ቴክኖሎጂ ላይ ትንሽ ሩ ለመቀበል አስቸጋሪ ነው። ደግሞ አዳም ሲያደርግ ደግሞ በደንብ የመጠቀም ሁኔታዎች ይስተዋላሉ በስፋት ግን ከረንት የሀገሪቱ ስፔሻሊ በቴሌኮም ኢንፍራስትራክቸር ሳይት ትልቅ ጥራቶች አሉ። ያ መኖሩ ደግሞ የሰው ቴክኖሎጂ ላይ ያለው እውቀት ቴክኖሎጂዎችን መጠቀም ላይ ትልቅ ተጽዕኖ ፈጥሯል። ይሄ ማለት ያው በስፋት ካለው ከኢንተርኔት ጠቃቀም ጋር በተገናኘ እንዲሁም ካለው ከኔትወርክ ዝርጋታ ከመሳሰሉ ነገሮች ጋር በተገናኘ ትንሽ የቴክኖሎጂ የመጠቀም ሁኔታ በጣም በጣም ዝቅተኛ ነው። ግን ወደ እዚህ እያደገ ነው፣ የተሻሻለ ነው። አሁን ባለው ሁኔታ ስፔሻ ቴክኖሎጂ ኢትዮጵያ ስ ሊሆመቶ በቴክኖሎጂ ክሊክ ተብሎ ነው ለመስራትና የሚፈለገውን ካርዴት አለው ሁኔታ አንጻር ሰው ስራው ገና እየተጀመረ እንደመሆኑ የሚደርሷቸውን ቅሬታዎች ለማስተካከል እንዲሁም ደግሞ የማህበረሰቡን የቴክኖሎጂ ግንዛቤዎች ለማሳደግ ጥረት እያደረግን ይላል። እንግዲህ ማስተዋወቅ ነው። እያስተዋወቅን ያለ ነው በተለያዩ ነዳጅና ጋዝን በተለያዩ መተግበሪያዎች የመገበያየት ለውጥ የተለያዩ ዘርፎች ላይ የሚቀጥል ሲሆን ሀገሪቱ ወደ ቴክኖሎጂ የምታደርገው ሽግግር አካል እንደሆነ በዘርፉ ያሉ ባለሙያዎች ይናገራሉ። የኢኖቬሽንና የቴክኖሎጂ ሚኒስቴር ኢትራንዛክሽንን በተመለከተ ባደረገው ውይይት የኤሌክትሮኒክስ ትራንዛክሽን አዋጅን አጽድቆ አተገባበሩን ለመከታተል ጥረት እያደረገ መገኘቱን አስታውቋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ በተከታዩ ዘገባችን ደግሞ እዚህ ዋሽንግተን ዲሲ የተካሄደ አንድ ፌስቲቫል እናስቃኛችኋለን። ፓስፖርት ዲሲ እዚህ በሺዎች የሚቆጠሩ የዋሽንግተን ዲሲ ከተማ ነዋሪዎች በከተማዋ ውስጥ የሚገኙ የውጭ ሀገራት ኤምባሲዎች የሚጎበኙት እና የሚተዋወቁበት ዓመታዊ ፌስቲቫል ነው። የዚህ ዓመት ፌስቲቫልም እሁድ ሚያዝያ 29 2015 ዓ ም የተካሄደ ሲሆን በርከት ያሉ ጎብኚዎች የተለያዩ ሀገራትን ወደሚወክሉ ኤምባሲዎች በማቅናት ባህላዊ ክንዋኔዎችን ተቋድሰዋል። ኢትዮጵያ ኤምባሲ የነበረውን ስነስርዓት በቦታው ተገኝቶ የተከታተለው ሀብታሙ ስዩም ተከታዩን ዘገባ አድርሶናል። ቅዳሜ ረፋድ ጀምሮ የውጭ ሀገራት ኤምባሲዎች በሚበዙበት ኢንተርናሽናል ድራይቭ ጎዳና በሺዎች የሚቆጠሩ የዋሽንግተን ዲሲ ከተማ ነዋሪዎች ተገኝተዋል። በዚህ ቀን ልባቸው በሻተው ኤምባሲ ደጅ ካለቀጠረው መከሰት ተፈቅዶላቸዋል። ኤምባሲዎቹ ደግሞ የሀገራቸውን ገጽታ የሚያጎሉ ክዋኔዎችና ድግሶችን ያጋራሉ። ይህ ልዩ ቀን ፓስፖርት ዲሲ በተባለው ዓመታዊ ፌስቲቫል ውስጥ የሚካተት ነው። የረጅም ሰልፍ ደግሞ የምስራቅ አፍሪካዊቷን ሀገር ኢትዮጵያና ሙና ለመጋራት የመጡ ጎብኚዎች የሰሩት የወዳጅነት መስመር ነው። በሀገሪቱ አምባሳደር ስለሺ በቀለና በኤምባሲው ሰራተኞች የእንኳን እንድናመጣቸው አቀባበል የተደረገላቸው ጎብኚዎች ወደ ኤምባሲው እልፍኝ ሲገቡ ድግስ ጠብቋቸዋል ከባህላዊው የቡና ስነ ስርዓት ጎን ለጎን የሀገሪቱን ህዝቦች ባህላዊ ጭፈራዎች ክዋኔም ቀጥሏል የአንዳንዶቹ ትከሻ ቆየት ብሎ ይፈተሻል ከዚያ በፊት ግን ከአምባሳደር ስለ ሺ በቀለ ጋር ትንሽ እንጫወት የዛሬው ልዩ ስነ ስርዓት ይዘትና ፋይዳን በተመለከተ ቀጣዩም ብለውናል በዲሲ ዙሪያ ከተለያየ ቦታም የሚመጡ አሉ ያሉ አሜሪካውያን ዜጎች እንዲሁም የውጭ ሀገር ዜጎች እዚህ አካባቢ የሚኖሩትን ማስተዋወቅ ነው። ኢትዮጵያ ያላትን ቱባ የሆነ ባህል ማሳያ ዘዴ ነው። የተለያዩ ነገሮች ዲስፕሌይ ይደረጋሉ። አልባሳት አሉ፣ ቅርሳ ቅርስ አሉ፣ ስዕል ኤግዚቢሽን አለ። እንደዚሁም በምግብ ዙሪያ የኢትዮጵያን በዚህ አካባቢ ያሉ ሬስቶራንት ያላቸው አቅርበው የሚያስቀምሱት የተለያየ ምግብ አይነት አለ። በርካታ ሬስቶራንቶች ተካፍለውበታል። ሃይማኖት እሴቶቻችንን በደንብ ዲስፕሌይ ሆነዋል። ቤተ ክርስቲያናትን፣ መስጊዶችን እና የተለያዩ ከዚህ ጋር የተያያዙ ረጅም እድሜ ያላቸውን ማየት ኢንተረስት እንዲኖራቸው ያደርጋል። በዚህ አይነት እንግዲህ ወደ ኢትዮጵያ የሚሄደውን የቱሪዝም ፍሰት በኔቸር ቱሪዝም ሂስቶሪካልም ይሁን ወይም ደግሞ ካልቸራል እነኚህን ሁሉ ሄዶ የማየት ኢንትረስት ያሳድርባቸዋል ማለት ነው። ሕጻናትና ወጣቶች አዋቂዎችና አረጋውያን ሳይቀሩ ሁሉም በዚህ አሉ። በየተራ ወደ እልፍኙ እየገቡ ያለውን ተቋድ ሰውም ይወጣሉ። አምባሳደር ስለሺ የጎብኚዎችን ምላሽ እንዲህ ገልጸዋል። ከቤታቸው ተነስተው ሲመጡ ከተማ ውስጥ በተደረጉ ዋና አውንስመንቶች ነው። ይሄ በየአመቱ የሚካሄድ ነው። መጥቶ ደግሞ ስፔሲፊክ የሆኑ ነገሮችን ይጠይቃሉ። አንዳንዱን ያመሰግናሉ። ምግቡን በጣም ጣፍቷቸው እንደበሉ ይነግሩናል። አንዳንዶቹ ኢትዮጵያ እጅ አውቃለው እንደዚህ አይነት ቦታ አውቃለሁ ብለው ውይይት ያደረጋሉ ከኛ ጋር፣ ከስታፉ ጋር፣ ከዲፕሎማቶች ጋር፣ ከኔም ጭምር እና ይህንን የበለጠ እናብራራላቸዋለን እንደገና ተመልሰው እንዲሄዱ በተለይ ኢትዮጵያ ለመሄድ ምንም አስቸጋሪ ሁኔታ እንደሌለ እንደ ኢትዮጵያን ኤርላይንስ ከበርካታ ከተማዎች ተነስቶ ወደ አዲስ አበባ የሚበር በመሆኑ ወደ ሌሎች የአፍሪካ ሀገሮችም የሚሄድ በመሆኑ የኢንትሪ ፖይንቱ አፍሪካ ወይንም ደግሞ መግቢያ በር መሆኑን በደንብ እናብራራለን። ይህ ያው አንዳንዶቹ መቼ እንደሚሄዱም ይነግሩናል ወይም ቢዝነስ ካላቸው ደግሞ ምን አይነት ቢዝነስ እንዳላቸው ይነግሩናል። በዚህ አይነት መልክ ነው የተለያዩ ኮሚኒኬሽን የምናደርገው። ከዚህ ዝግጅት ጎን ለጎን የኢትዮጵያን የግብርና ምርቶች ባህላዊ አልባሳትና ጌጣጌጥ ምርቶችም ለጎብኚዎች ታይተዋል። አዶት ዲዛይን በተሰኘ ተቋም በኩል ከእንሰት በተሰሩ ምርቶቿ ይበልጡ ነው የምትታወቀው ሽልማቶችን የሚያገኘችው ተሻለች ኤጋ በዚያ ካገኘቸው የትውልድ ኢትዮጵያውያን የንግድ ማህበረሰብ አባላት መካከል አንዷ ናት። እኔ እንደ ባህል አስተዋዋቂነቴ ያሉኝን የኢትዮጵያን የሚያሳዩ አልባሳትን፣ ጌጣጌጦች ይዤ ስለመጣሁኝ ከተለያዩ ሀገራት የመጡ ኤምባሲ አስተዳደሮችን አግኝቻለሁና ለእኔ ጥሩ አጋጣሚ ነው ለሽያጭ የሚሆን የተሻለ ኮኔክሽን ለመፍጠር ስለስራዬንም ስለምወደው ሁልጊዜም ወደ ተሻለ ነገር እንዲያድግ ስለምፈልግ ጥሩ አጋጣሚ ነው ብዬ ነው ማምነው። እና ሌሎችም ፕሮዳክቶችን አቀርባለሁ ወደፊት በተሻለ መልኩ ብዬ አስባለሁ። በተለይ በእጅ ስራ እጅ ስራ የሚሰሩ ነገሮች ምን ያህል ዋጋ እንዳላቸው አይቻለሁ። ማለት ብዙ ልምዶችን ያየሁት፣ ሁለተኛ ደግሞ ያበረታታል ብዬ ነው የማስበው። አንዳንድ ጊዜ ካለንበትም አካባቢ ላይ ሆነን የሌሎች ሀገራት ባህል የእኛንም ሀገር ባህል እያወራረስን ማየትና መማሩ ትልቅ ነገር ስለሆነ ስለምንሰራው ነገር ደግሞ አውቀን የምናብራራውን ነገር ስናሳይ ጥሩ ምላሽ ለእኔ እንደ መጀመሪያዬ ነው ጥሩ ፊድባክ ነው ያገኘሁት በጣም ቆንጆ ነበረ ጭፈራውና ፈሽታው እዚህ ግድም የደመቀ ይመስላል። አንዳንድ ጎብኚዎች እዚያው በዚያው የተማሩትን የኢትዮጵያውያኑን ውዝዋዜ ለመሞከር ተነስተዋል። በፓስፖርት ዲሲ ፌስቲቫል ስር የኢትዮጵያን ኤምባሲ ክንውኖች ከታደሙት መካከል የተወሰኑትን አስተያየት ጠይቋል። ኤያንዴራ የዋሽንግተን ከተማ ነዋሪ ነው። የነበረኝ ቆይታ አስገራሚ ነበር። ስለ ኢትዮጵያ ባህል፣ ጭፈራ፣ እንዲሁም የሃይማኖት ጉዳዮችን ተምሬያለሁ። ምግቡም ግሩም ነበር። በእጅጉ አነቃቂ ነበረ። ሁላችሁንም አመሰግናለሁ። ኢትዮጵያን ለመጎብኘት እፈልጋለሁ። በቅርቡ የማደርገው ይመስለኛል። እንዲህ ያሉ ዝግጅቶች ያላቸው ፋይዳ ኢትዮጵያ ላይ ትኩረት ለማምጣት በባህላዊ ቅርሶች የታደለች ከመሆኗ ባሻገር ጎብኚዎች ሊያመሩባት የሚገባ የቱሪዝም መዳረሻ መሆኗን ለማሳወቅ ይጠቅማል። ሱናሊ ኩማር የተባለች ሌላ ጎብኚ ደግሞ ይህንም ብላለች። በኤምባሲው በእጅጉ ደስ የሚል ጊዜ ነበረኝ። በተለይም በእጅ የተሰሩትን ዕደ ጥበባትን፣ ጌጣጌጦችን፣ የእጅ አምባሮችንና የመሳሰሉት የሀገር ውስጥ ምርቶችን ማየቴ አስደስቶኛል። ምግቡ ደግሞ በእጅጉ ግሩም ነበር። ኢትዮጵያ ከዋሽንግተን ዲሲ ጋር ልዩ የሆነ ግንኙነት አላት። በዚህ ከተማ ብዙ ዓመት እንደኖረ ሰው ይህን የመሰለ መልካም ኢትዮጵያዊ ተጽዕኖን መታደማችን እድለኛ እንዳደረገን ይሰማኛል። ፓስፖርት ዲሲ የአንድ ወር ር ዝማን ያለው በየዓመቱ ግንቦት ወር ላይ የከተማዋ አስተዳደር ከሚያከብረው የዓለም አቀፍ ባህል ንቃት መርሃ ግብር ጋር ተዳብሎ የሚደረግ ዝግጅት ነው። በተለይ ከቅናቶቹ መካከል ባንዱ የዓለም ኤምባሲዎች ጉብኝት ይደረጋል። የከተማዋ ነዋሪዎች ከዓለም ባህል ጋር ለማስተዋወቅ ባለመው የዘንድረው መርሃ ግብር ላይ ኢትዮጵያ ኤምባሲን ጨምሮ ከ50 በላይ ኤምባሲዎች በራቸውን ለጎብኚዎች ክፍት አድርገዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ የያዝናቸውን ዝግጅቶች በዚሁ ተጠናቀቁ። በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ ያላችሁን የተለያዩ አስተያየቶች እንዲሁም ቢካተቱ የምትሏቸውን ዝግጅቶች ጥቆማ ለመስጠት በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ ታገኙናላችሁ። የስልክ መስመራችን 2022513505 ነው። ከመደመርና ምልክትና አንድን ከፊት በማስቀደም በዋትሳፕ ላይ መልእክታችሁን ቀርጻችሁ ብታስቀምጡልን ይደርሰናል። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና ደሩ።